ሳይንስና ቴክኖሎጂ ጀርመን እንደ ሚሊ ሾነንቫልድና ኒኮላ ዊንተር ያሉ ስመጥር ሴት የአስትሮኖሚ ባለሙያዎች ያሏት ሀገር ብትሆንም እስካሁን በህዋ በረራ ሴቶች የመሳተፍ እድል አለማግኘታቸውን የጀርመኑ የኤሮስፔስ ማዕከል መረጃ ያሳያል። በቅርቡ ግን ስፔስ ኤክስ የተባለው የግል የጠፈር ምርምር ኩባንያ የመጀመሪያ ጀርመናዊት ሴት ራቢያ ሮጊ ከሌሎች አራት ሰዎች ጋር በስፔስ ኤክስ ፋልኮን 9 ሮኬት ወደ ህዋ እንደምትመጥቅ ገልጿል። የ28 ዓመቷ የሮቦቲክስ ተመራማሪ ትውልድና እድገቷ በጀርመኗ ዋና ከተማ በርሊን ሲሆን በኤሌክትሪካል ምህንድስናና በመረጃ ቴክኖሎጂ የመጀመሪያና ሁለተኛ ዲግሪዋን ዙሪክ በሚገኘው የስዊዝ የፌዴራል ቴክኖሎጂ ተቋም ተከታትላለች። ለዶክትሬት ዲግሪዋ ምርምርም አንድ ዓመት ያህል ስዊድን ስቶኮልም ቆይታለች። በአሁኑ ወቅት ደግሞ ለስፔስ ኤክስ በረራ ካሊፎርኒያ ውስጥ ስልጠና ላይ ትገኛለች። የካሊፎርኒያው ስልጠና ዋናው ትኩረቱ ስለ በረራው በዝርዝር ለማወቅ እና በጠፈር በረራ ወቅት ሰውነት ከፍተኛ ችግርን መቋቋም ይችል እንደው ለመፈተን ነው። እዚህ በማንኛውም አይነት ሁኔታ ሰው እንዴት ተለማምዶ መቆየት እንደሚችል ይማራል። ወጣቷ የሮቦቲክስ ተመራማሪ ለሶስት ወራት ያህልም መርከብ ላይ ሰርታለች። በዚህም ለጠፈር በረራ ሊረዳት የሚችል ልምድ ማግኘቷን ገልጻለች። ከአንድ አመት ገደማ በፊትም በሰሜን አትላንቲክ ውቅያኖስ ውስጥ በሳልቫርድ ደሴት የጉዞ ስልጠና ላይ ነበረች። በኔጌቲቭ 20 ዲግሪ ሴንቲግሬድ ውስጥ እንዴት መኖር እንደምንችልና ጣቶቻችን በብርድ ሳይቆረጡ መቆየት እንደሚቻል ተምሬያለሁ እስካሁን ተሳክቶልኛል ሮጌ የምትሳተፍበት የተልኮ ፍራም ሁለት ይባላል በአሜሪካዊ ቢሊዮነር ኤለን ማስክ ባለቤትነት የተያዘው ስፔስኤክስ ኩባንያ እንደገለጸው ሮጌ የምትሳተፈው የተልኮው ልዩ ባለሙያ በመሆን ነው የተልኮው ግብ ደግሞ ስለ አርክቲክና አንታርክቲካ የበለጠ ማወቅ ነው ይህ በረራ በምድር ዋልታ ላይ የሚደረግ የመጀመሪያው የሰው ልጅ የጠፈር በረራ ሲሆን የቡድኑ አባላት የመጀመሪያውን የሰው ልጅ የራጅ ምስሎች ከህዋ ላይ ሆነው ያዘጋጃሉ። በኩባንያው መረጃ መሰረት በረራው የጎርጉሪያኑ 224 ዓመተ ምረት ከመገባደዱ በፊት ይከናወናል። በዚህ ተልዕኮ ከሮጌ በተጨማሪ ቻይናዊ ቹንዋንግ፣ የኖሮ ፊልም ሰሪ ጃኒክ ሚልክሰን እና አውስትራሊያዊ የህዋ አሳሽ ኤሪክ ፊሊፕስ አብረው ይጓዛሉ። እንደ ኩባንያው ይህ በረራ ለአራቱም የመጀመሪያ የጠፈር በረራ ይሆናል። ያም ሆኖ ሮጌ እንደምትለው ለነርሱ ብዙም አስቸጋሪ አይሆንም። ሰዎች ከሁሉም የበለጥኩ መሆን አለብኝ ብለው እንዲያስቡ የማድረጉ ጉዳይ በጣም አነስተኛ መሆን አለበት። ድራጎን በራሱ እንዲሰራ ሆኖ የተቀነባበረ ቴክኒክ አለው። ስለሆነም በጠፈር ተመራማሪዎች ላይ ያለው ጥገኝነት እጅግ አነስተኛ ነው። መረጃዎች እንደሚያሳዩት እስከ ጎርጎሪያኑ ግንቦት 223 ዓመተ ምህረት ድረስ ወደ ጠፈር ከተጓዙት 634 ሰዎች መካከል 73ቱ ሴቶች ናቸው የስፔስ ሳይንስ ተመራማሪውና የዓለም አቀፉ የአስትሮኖሚ ህብረት የስራ አስፈጻሚ ኮሚቴ ምክትል ፕሬዚዳንት ዶክተር ሰለሞን በላይ እንደሚሉት በዘርፉ የሴቶች ተሳትፎ እንዳይጎላ ያደረገው በሴቶች ላይ የነበረው የተሳሳተ አመለካከት ነው። በተፈጥሮ የስፔስ ዘርፍ የዚህ የጠፈር ዘርፉ አጠቃላይ መጀመሪያው መነሻው ሳይንሱ ነው ራሱ እና የዛ መሰረታዊ የሂሳብ የፊዚክስ ጠንካራ የሆነ ባክግራውንድ የሚጠይቅ በመሆኑ ብዙ ጊዜ በዓለም ላይ የሴቶች ተሳትፎ በሂሳብ በፊዚክስ በጨመሩ ቁጥር በስፔስ ዘር በስፔስ በረራ ይጨምራሉ። እኔ የእኔ እይታዬ ሁለት ነገር ነው። አንደኛው ከመጀመሪያው ከድሮ ጀምሮ በዚህ ለሴቶች የሚደረግ የነበረው እገዛ ሞር ኦፍ ደግሞ ለወንዶች ይሰጥ የነበረው ይችላሉ የሚል አይነት አመለካከት የነበረው የቆየ በሂሳብ ላይ በፊዚክስ ላይ የነበረው ተጽዕኖ ነው። አሁን ስፔስ ዘርፍ ላይ የሴቶችን ተሳትፎ በጥቅሉ አንሰው እናያቸዋለን። የሴቶች የጠፈር ጉዞ ታሪክ የተጀመረው በጎርጎሪያኑ አስራ ዘጠኝ ስልሳ ሶስት ዓመተ ምህረት የመጀመሪያዋ ሴት ሆና የጾታ እንቅፋትን በተሻገረችው የሶቪየቷ ቫለንቲና ተረሽኮቫ ነው። ተረሽኮቫን በመከተልም አሜሪካ የመጀመሪያዋን ሴት ሳሊ ራይድን በጎርጎሪያኑ 1983 ዓ ም ወደ ጠፈር በመላክ ታሪክ ሰርታለች። የውቋይ ፊዚክስ ሊቅ የራይድ የተሳካ የጠፈር ጉዞም ዘርፉ የጾታ ገደብ እንደሌለው በማሳየት ለሌሎች ሴት ጠፈርተኞች መንገድ ጠርጓል። ዶክተር ሰለሞን እንደሚሉት ለዚህም በወቅቱ የነበረው የሶሻሊዝም ሪዮት አለምና ዓለም አቀፉ የፖሊሲ ለውጥ አስተዋጽኦ አድርጓል። ዓለም በሁለት ሲከፈል ሶሻሊዝም እና ካፒታሊዝም በነበረበት ጊዜ የሶሻሊስት ካምፑ ሞሮፍ ያለ ሴቶች እኩልነት ይሄ አይፈጸም፣ ግን እንደ መፈከርም ፖለቲካውን ይጠቀም ስለነበረ ወደ ትምህርት ቤት እንዲሄዱ ሴቶችን ልዩ ገዛ እንዲደረግ ያደረግ ነበረ። ከዛ እየቆየ ሲመጣ ወደ ዓለም ደግሞ ወደ ግሎባላይዜሽን ስትመጣ ለሴቶች የሚሰጠው ልዩ ትኩረትና ፖሊሲው እየተቀየረ ምክንያቱም የሴቶች ሚና ከፍተኛ እንደሆነ ቤቱን ጫና ቢቀነስ ከወንዶች የበለጠ እንጂ ያነሰ አለመሆናቸውን እየተገነዘበ ሲመጣ የተለያዩ ሀገራት፣ አህጉራት ለሴቶች ልዩ ትኩረት እንዲሰጥ ተደረገ። ሙሉ በሙሉ እያየን ስንመጣ የካልቸራል ሪቮሉሽን መጥተዋል ማለት ያ መምጣት ደግሞ አሁን ያለውን ስፔስ ኢንዱስትሪ ላይ እኔ ብዙ በዓለም አቀፍ ደረጃ እናያለን በርካታ እህቶቻችን በብዙ አንቱ በሚባለው ፖዚሽን ላይ ሲሰሩ አንቱም የሚባለው ቦታዎች ላይ ሲገኙ ሳይንሱን ፕሬዘንት ሲያደርጉ ትልቅ የሆነ ምርምር ላይ ሲሳተፉ እያየን ስለሆነ ያመጣው የዓለም አቀፍ የፖሊሲ ለውጥና የካልቸራል ሬቮሊሽን ነው ብዬ አስባለሁ። የአሜሪካው የጠፈር ምርምር ኤጀንሲ ናሳ የሥርዓተ ጾታ እኩልነትን በህዋ ምርምር በማስተዋወቅ ግንባር ቀደም ሆኖ ቆይቷል። በዚህ ተቋም አንጋፏ ጠፈርተኛ አይሊን ኮሊንስ በጎርጎሪያኑ 1995 የመጀመሪያዋ ሴት የጠፈር መንኮራኩር አብራሪ ስትሆን በ1999 ዓ ም ደግሞ ኮሊንስ የመጀመሪያዋ ሴት የጠፈር መንኮራኩር አዛዥ በመሆን ሌላ ታሪካዊ ስኬት አስመዝግባለች። አሜሪካዊ የጠፈር ተመራማሪ ፒጊ ዋትሰንም ህዋ ላይ ለረዥም ጊዜ በማሳለፍ ስሟ በክብር ይነሳል። የመጀመሪያው አፍሪካዊ አሜሪካዊት ዶክተር ሜይ ጀሚሰንም ከዓለም አቀፉ የጠፈር ጣቢያ ጋር በመሆን ኅዋ ላይ እጅግ በጣም ጠቃሚ የሆነ ጥናት አካሂዳለች። በዚህም እጅግ አነስተኛ በሆነ ስበት የሕይወትን ሳይንስ እንድንረዳ አስተዋጽኦ አድርጓል። እንደ ዶክተር ሰለሞን በዚህ ሁኔታ እያደገ የመጣው የሴቶች ተሳትፎም ለዘርፉ ማደግ ትልቅ አስተዋጽኦ አድርጓል። ለዘርፉ ትልቁ እድገት ነው የሚያፋጥነው ነው። አንደኛ፣ መንግስታት ለዘርፉ ያላቸውን ትኩረት ያሳያል። ሁለተኛ፣ ለቀጣይ የዘርፉን እድገት ነው የሚያፋጥነው ነው። ለዘርፉን እድገት ከተወሰኑ ማህበረሰብ ክፍሎች አውጥቶ ሁሉን አቀፍ የማህበረሰብ ተሳትፎ ማድረግ ማለት በቀላሉ ወደ ማህበረሰቡ ማስተላለፍ የሚቻል በቀላሉ ብዙ ህብረተሰቡን መንቀሳቀስ የሚቻል አቅም እየተፈጠረ ስለመጣ የዘርፉን እድገት ያፋጥነዋል። ሴቶች በጠፈር ምርምር የሚያበረክቱት አስተዋጽኦ የጠፈር መንኮራኩሮችን ከማብረር የዘለለ ነው። ድንቋ የሂሳብና የፊዚክስ ሊቅ ዶክተር ካትሪን ጆንሰን በናሳ ቀደምት የጠፈር ተልእኮዎች የበረራ ቀመር በመስራት ወሳኝ ሚና ተጫውታለች። ጆንሰን በጎርጎሪያኑ 1969 ዓ ም በአፖሎ 11 ተልእኮ ሮኬቱ የትና መቼ እንደሚወነጨፍ የሂሳብ ቀመር በመስራት የመጀመሪያዎቹን ሶስት ሰዎች ወደ ጨረቃ ልካለች። እንደ ጁሊ ፔይንት ያሉ መሐንዲሶችና እንደ ዶክተር ሳራ ሲግር ያሉ ሳይንቲስቶችም አዳዲስ ቴክኖሎጂዎችን በማዳበርና ከስራተ ፀሐይ በላይ ለመኖር ስለሚችሉ አለማት ያለንን እውቀት በማስፋት ግንባር ቀደምት ናቸው። በዚህ ሁኔታ ከቫለንቲና ተረሽኮቫይ የመጀመሪያ እርምጃ ጀምሮ በተለያዩ ሚናዎች የሴቶች አስተዋጽኦና ተጽዕኖ እንደቀጠለ ነው። አሁን የምትራው የጀርመናዊቷ የሮቦቲክስ ተመራማሪ የራቢያሮጌ ነው። ከዚህ ተልእኮ በኋላ አንዲት ሴት ሄይ፣ እኔም ወደ ጠፈር መብረር እችላለሁ፣ ፍላጎቴንም እንዲሁ መከተል እችላለሁ ብላ እንድታስብ ያደርጋል። ይህ በእኔ አስተያየት ፍጹም ድል ሆኖ ነው ያገኘሁት። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። መልካም ጊዜ።